ቱኒዚያ ከሊቢያ ጋር ያላትን ወሰን መዝጋቷ ሁለቱ የሊቢያ ተገዳዳሪ መንግስታት ወደ ውህደት እንዲገቡ ግፊቱን እንደሚያበዛባቸው ተነገረ። ቱኒዚያ ድንበሯን የዘጋችው ወሰኑ ላይ በምትገኝ ከተማ ውስጥ በተፈጠረ ግጭት 55 ሰው ከተገደለ በኋላ ነው። በሌላ በኩል ደግሞ ሊቢያ ውስጥ የእስላማዊ መንግሥት ቡድንን ቀጣይ መንሰራፋት ማቆም የሚችል አፋጣኝ እርምጃ በጽንፈኛ ታጣቂዎቹ ላይ እንዲወሰድ ጥሪዎች እየተሰሙ ነው። ሪፖርተራችን ሂደር መርዶክ ከካይሮ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል ሙነሙነሳ ወ ከን የቅስዱ ምኑ ለሩበመ ሰይጥ ራ የቱኒዚያው ፕሬዝዳንት ቤጂ ካይድ ኤሴብሲ እንደሚሉት ወሰን ላይ በምትገኘው ከተማ የተከፈተው ቀድሞ ታይቶ የማይታወቅ ጥቃት የተቀናጀና አካባቢውንም ለመቆጣጠር ታስቦ የተካሄደ ነው። ከተማይቱን የቱኒዚያ ወታደሮች ትናንት ማለዳ መልሰው ቢቆጣጠሯትም ሀምሳ የሚሆኑ ታጣቂዎች ግን ውጊያ ከፍተውባት እንደነበርም ተዘግቧል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን ባይኖርም ከውከቱ ባህሪ መረዳት እንደተቻለው ግን ጽንፈኛው እስላማዊ ቡድን አይስል አካባቢውን ለመቆጣጠርና ይዞታውንም ለማስፋት የሚያካሄደው ዘመቻ አካል ሳይሆን እንደማይቀር ተገምቷል። ዓለም አቀፉ ማህበረሰብ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ላይ በሚወስዳቸው እርምጃዎች እየተዳከሙ መምጣት ቡድኑ ይዞታዎቹን ከሶሪያ ከኢራቅና ከሊቢያ ውጭም እያሰፋ እንዲሄድ ሰፊ እድል የከፈቱለት መሆኑን ነው ቤሩት የሚገኘው የአሜሪካ ጥናቶች ማዕከል ዲሬክተር ካሜል ዋዝኔ ያመለከቱት። ይ ስ ታ ኢንተርናሽናል ኮሚኒቲ ቶ ኮኦርዲኔት ኤፈርት በአውሮፓና በአካባቢው ላይ ያንዣበበውን ይህን ስጋት ለመቀልበስ ዓለም አቀፉ ማህበረሰብ ጥረቶቹን ማስተባበር ያለበት ጊዜ መሆኑ ይሰማኛል ነው ያሉት የጥናት ማዕከሉ ዲሬክተር። የአውሮፓ ህብረት ሊቢያ ውስጥ በእስላማዊ መንግስት ቡድን በጽንፈኛው ቡድን ታጣቂዎች ላይ ለመክፈት አስቦታል የተባለው ዘመቻ በሁለቱ የሊቢያ ተገዳዳሪ መንግስታት የውህደት ጥሪ ምክንያት ፈተና ውስጥ መግባቱም እየተሰማ ነው።